ሌሎች ፓርቲዎች ብልጽግና ፓርቲን በመክሰስ ሳይሆን አማራጭ ሀሳብ በማምጣት ይሞግቱን ሲሉ ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። መንግስታቸው ሕግና ስርዓትን ለማስከበር መቁረጡንም ተናግረዋል። ጠቅላይ ሚኒስትሩ ዛሬ ለኢትዮጵያ ሕዝብ ያስተላለፉትን መልእክት የተከታተለው እስክንድር ፍሬው ዘገባ ልኮልናል። የኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ መልእክት ያስተላለፉት የግንባሩን መዋሃድና የብልጽግናን ፓርቲ መመስረት አስመልክተው ነው። መልእክታቸው ግን ውህደቱን ለሚተቹ ምላሽ የሰጡበት የእርሳቸውንና የፓርቲያቸውን እይታ የሚያብራሩበት ጭምር ነው። አንዳንድ ኃይሎች ይህ አዲሱ የብልጽግና ፓርቲ አሀዳዊ ስርዓትን የሚያመጣ የፌዴራል ስርዓትን የሚያጠፋ የሚል አሉባልታ ሲነገሩ ይደመጣል። ይሁንና በፕሮግራማችን ላይ በግልጽ እንዳስቀመጥ ነው የብልጽግና ፓርቲ ህብረ ብሔራዊት ፌዴራላዊት ዴሞክራሲያዊት ኢትዮጵያን የሚያጠናክር የሚገነባ እንጂ የማያፈርስ መሆኑን በንግግር ብቻ ሳይሆን በፕሮግራማችንን ጭምር ያካተት ነው መሆኑን እየገለጽኩ ሌሎች ፓርቲዎች ብልጽግና ፓርቲን በመክሰስ ሳይሆን አማራጭ ሀሳብ በማምጣት እንዲሞግቱንና ለኢትዮጵያ ሕዝብ አማራጭ ሀሳብ ይዘው እንዲቀርቡ በዚሁ አጋጣሚ ጥሬን ላቀርብላቸው እፈልጋለሁ። ውህደቱን በተመለከተ የድጋፍና የተቃውሞ አስተያየቶች እየተሰጡ በቀጠሉበት ወቅትም ነው ጠቅላይ ሚኒስትሩ መልእክቱን ያስተላለፉት። የጠቅላይ ሚኒስትሩ ተቃዋሚዎች ከሚያነሷቸው ነጥቦች አንዱ ደግሞ የተዋሃደው ፓርቲ በለውጡ እንቅስቃሴ ወቅት የተነሱ ጥያቄዎችን አይመልስም የሚል ነው። እነዚህን ለመሳሰሉት ትችቶች የተሰጠ ምላሽ የሚመስለው የጠቅላይ ሚኒስትሩ ማብራሪያ ግን ተግባራዊ እንቅስቃሴ እንደሚጀመር የገለጹበት ነው። የብልጽግና ፓርቲ መሰረቱ በኦሮሚያ ክልል የቄሮን ትግል፣ በአማራ ክልል የፋኖን ትግል፣ በደቡብ ዘርማ እና ሌሎች ወጣት አደረጃጀቶች በጋር ያደረጉትን ትግል ከተረት ተረት ወደ እውነተኛ ብልጽግናና ሰላም፣ ዴሞክራሲያዊና አንድነት ለማሸጋገር የተደረገ ሂደት መሆኑ ታምኖ ቄሮዎች፣ ፋኖዎች እንኳን ደስ ያላችሁ። የታገላችሁበት ፓርቲያችሁ ተመስርቷል። ከፓርቲያችሁ ጋር ሆናችሁ ስታነሱ የነበረውን ጥያቄ ወደ ተግባር እንዲመለስ አስፈላጊውን ጥረት እንድታደርጉ ጥሪ ላቀርብላችሁ እፈልጋለሁ። ከዚሁ ጋር ተያይዞ ድርጅታችን የፋኖንና የቄሮን ትግል የሚያስታውስ የተግባር ማስታወሻ እንደሚያስቀምጥ ሳበስርላችሁ በታላቅ ደስታ ነው። በብልጽግና ፓርቲ የሚመራው መንግስት ሕግና ስርዓትን ለማስከበር መቁረጡንም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ብልጽግና ፓርቲ ስራ አስፈጻሚ አባላት በሰሞኑ ባደረጉት ውይይት ኢትዮጵያ ውስጥ የህግ ልዕልናን የማረጋገጥና ህግ የማስከበር ጉዳይ ዋነኛ አጀንዳ ሆኖ ተነስቷል። ከእንግዲህ በኋላ ኢትዮጵያ ውስጥ ማንኛውም ሰው ሀሳብ ካለው በሀሳብ ገበያ ውስጥ አሳምኖ ስልጣን ከመያዝ ውጪ በኃይል እና ትክክል ባልሆነ መንገድ የህዝብን ሰላም የሚያወክ ከሆነ መንግስት ህጋዊ እርምጃ በመውሰድ የህግ ልዕልና እንደሚያረጋግጥ ፓርቲያችን ለህግ ልዕልና አበክሮ እንደሚሰራ የተግባባን መሆናችንን ልገልጽላችሁ ወዳለሁ። ከአራቱ የኢህአዴግ አባል ድርጅቶች ሶስቱና አጋር ድርጅቶች የብልጽግናን ፓርቲ ለመቀላቀል ወስነዋል። ህወሓት ግን ውህደቱን መቃወሙ ይታወሳል። በቅርቡ እንደሚካሄድ የሚጠበቀው የዚህ ፓርቲ ጉባኤ የተለየ ውሳኔ ካልወሰነ በስተቀርም ከብልጽግና ፓርቲ ጋር እንደማይቀጥል ግልጽ ሆኗል። ጠቅላይ ሚኒስትር አብይ አህመድ በዛሬው መልእክታቸው ይህንን ጉዳይ አላነሱም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።